የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምረዋል። ጽዮን ግርማ ነኝ ከመስታወት አራጋው ጋር አብረናችሁ እንቆያለን። ሰላም እንደምናመሻችሁ። ለዛሬ ምሽት የመራረጥናቸውን ዝግጅቶች ይዘን አብረናችሁ እናመሻለን። የጅጅጋ ዩኒቨርሲቲ ተማሪዎች ማህበረሰባችንን ለማቀራረብ በተጀመረው ለውጥ አዎንታዊ ሚና እንዲጫወቱ እንፈልጋለን ሲሉ የክልሉ ፕሬዝዳንት ጥሪ አቅርበዋል። ይህን ቅጥር ግቢ ስትለቁ አስቀድሞ የነበራችሁን አመለካከትና ዝንባሌ ይዛችሁ የምትወጡ ከሆነ ተምራችኋል ለማለት በጣም ያዳግታል። በኢትዮጵያ የአሜሪካ አምባሳደር ማይክል ሬነር አስተያየትን ጨምሮ የያዘ ዘገባ አለን። ለእናት የዘኑላት ዜና ያዘላ ይበቃተዋል ምናምን ብሎ ጽፎ በዩኒቨርሲቲ ጠፍቷል ሲሉም እኔ በጣም ከቁጥጥሬ ውጭ ነበረ። አሁን ለመናገርም እንደገና ሳስታውሰው ራሱን ላይ ይመጣል። በአደንዛዥ እጽ ጉዳይ ተሞክሯቸውን የሚያካፍሉን እናትና ልጅ በጋቢና አሳፍረናል። የዕለቱ የሙዚቃ ዝግጅትም አለን። ቤቲ ጂን ይዘናታል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ጋቢና ቪኦኤ። ወደ ቀዳሚው ዘገባችን እናልፋለን። ቀዳሚው የጅጅጋ ዩኒቨርሲቲ ተማሪዎች ማህበረሰባችንን ለማቀራረብ በተጀመረው ለውጥ አዎንታዊ ሚና ሊጫወቱ ይገባል ሲሉ የሶማሌ ክልል ፕሬዚዳንት ጥሪ ያቀረቡ፤ የዘውጌነት አስተሳሰብ ሀላቀር ነው ብለውታል። ዩናይትድ ስቴትስ በአዲሱ የኢትዮጵያ አንድነት ራዕይና ለውጥ በእጅጉ እንደተነቃቃች ደግሞ አምባሳደር ማይክል ሬነር አስታውቀዋል። የጅጅጋ ዩኒቨርሲቲ ተማሪዎች አገራቸው ከመቼውም ጊዜ በላይ ዛሬ እንደምትፈልጋቸውም አሳስበዋል። መለስካቸው አምሃ ዝርዝሩን ይዟል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬይነር እና የሶማሌ ክልል ፕሬዚዳንት አቶ ሙስጠፋ መሐመድ በጅግጅጋ ዩኒቨርሲቲ ተገኝተው ለማህበረሰቡ ያደረጉት ንግግር ሰሞኑን በሀገሪቱ አንዳንድ ዩኒቨርሲቲዎች የሚታየውን የሰላም መደፍረስና የአንዳንድ አሳዛኝ ሁኔታዎችንም መሠረት ያደረገ እንደሆነ ሁለቱም ተናጋሪዎች አመልክተዋል። ወደ መድረኩ መጀመሪያ የተጋበዙት ፕሬዚዳንት ሙስጠፋ መሐመድም ይህንን በግልጽ ካስቀመጡ በኋላ ከዚህ ቅጽር ግቢ የምንጠብቀው የመጨረሻው ነገር ራሳችሁን በዘውግ ተከፋፍላችሁ ማየትን ነው። ለመላው የአካባቢያችሁ ማህበረሰብ አርያና መነቃቃት የምትሰጡ መሆን ይኖርባቸዋል ካሉ በኋላ ይህንን የማነሳው ያለፉት ሁለት አስርት ዓመታት በሀገሪቱ የተሰበከው የማንነት ፖለቲካ ውጤት የሆነውና ሰሞኑን በአንዳንድ ዩኒቨርሲቲዎች የተከሰቱትን ችግሮች ከተመን በማስገባት ነው። ቀጥለውም ተማሪዎቹ ከዚህ የተለየ መንገድ እንዲይዙ ጥሪ አቀረቡ። እንደሚመስለኝ ኢትዮጵያ ከዚህ ሁኔታ በሽግግር ላይ ትገኛለች። ይህ ሽግግር ግን ማዕበልና ወጀብ የበዛበት ይሆናል። እንደ ወጣትና እንደ ተማሪ በዚህ ሽግግር ድርሻ ወይም ሚና ይኖራችኋል። ያም የተለያዩ ማህበረሰቦችን ወደ አንድነት ማምጣት፣ ድልድዮችን መገንባት እንጂ የራሳችሁን በነገድና በሃይማኖት የመለያየት ሚና አይደለም መጫወት ያለባችሁ። አቶ ሙስጠፋ የዩኒቨርሲቲ ትምህርት ማለትም ምን እንደሆነ አስረድተዋል። የዩኒቨርሲቲ ተማሪ ማለት በአንድ ወይንም በሌላ የሙያ መስክ ሰልጥኖ እና የምስክር ወረቀት ይዞ መውጣት ብቻ አይደለም። በከፍተኛ ትምህርት ተቋም በዩኒቨርሲቲ ደረጃ ተምሮ መውጣት ሌላ ነው ይላሉ ፕሬዚዳንቱ። ይህን ቅጥር ግቢ ስትለቁ አስቀድሞ የነበራችሁን አመለካከትና ዝንባሌ ይዛችሁ የምትወጡ ከሆነ ተምራችኋል ለማለት በጣም ያዳግታል። የተሻላችሁ ዜጎች ሆናችኋል ለማለትም ያስቸግራል። ይህን ልትገነዘቡ ይገባል ብዬ አምናለሁ። በተጨማሪም አብዛኞቹ ልትይዟቸው የሚገቡ እሴቶች ከትምህርት ክፍላችሁ የሚገኙ አይደሉም። ከትምህርት ክፍሎች ውጭ ከሚገኙ መስተጋበሮችና የምትቀበሏቸውና የምታካፍሏቸው ዝንባሌዎችና አስተያየቶች ናቸው። አምባሳደር ማይክል ራይነር በበኩላቸው ያተኮሩት ወጣቱ ከታሪክ ምን መማር እንዳለበትና የኢትዮጵያ ወጣቶችም ታሪክን ወደ ኋላ ተመልሶ ማረምና ማቃናት እንደማይቻል እንዲያስተውሉ የሚያስገነዝብ ነው። ወጣቱ የወደፊቱን የኢትዮጵያን ታሪክን ለመስራት ኃላፊነትም መብትም እንዳለው አመልክተዋል። በተለይም በአዲሶቹ የኢትዮጵያ መሪዎች የተለየ አሰራርና ሀገሪቱ አዲስ እድል ተከፍቶላታል ብለዋል። አዲሱን አቅጣጫ ግን ያመላከቱት ከማንም ይልቅ የኢትዮጵያ ወጣቶች እንደሆኑ ግልጽ አድርገዋል። በብዙ መንገድ ኢትዮጵያ ከታሪኳ አዙሪት እንድትላቀቅ ያገዛችኋት እናንተ ወጣቶች ናችሁ። እኛን ሁላችንንም ኢትዮጵያ አዲስ አቅጣጫ ልትይዝ እንደምትችል ያሳያችሁን እናንተ ናችሁ። አሁን ደግሞ ኢትዮጵያ ከመቼውም ይልቅ ትፈልጋችኋለች። የለውጡን ሂደት በማገዝ ሁሉም ኢትዮጵያውያን ሊካተቱበት፣ ሁሉም ኢትዮጵያውያን እውነተኛ ዲሞክራሲን ለመገንባት በነጻነት የሚሳተፉባቸው ሂደቶች እንዲፈጠሩ፣ የኢትዮጵያ ብዝሃነትና አንድነት እንዲከበር ኢትዮጵያውያን ለጋራ ዓላማ በአንድነት የሚሰሩበት ሁሉም ለብልጽግና ለስኬታማነት የራሳቸውን መንገድ የሚቀይሱበት እድል እንዲኖራቸው ኢትዮጵያ ዛሬ በተለየ ሁኔታ ትፈልጋቸዋለች። አምባሳደሩ ባደረጉት ንግግርም አገራቸው በኢትዮጵያ ውስጥ የተፈጠረውን አዲስ ሁኔታ በተመለከተ መንግሥታቸው ያለውን አቋም በግልጽ ያስቀምጡ ይመስላል። ዩናይትድ ስቴትስ በአዲሱ የኢትዮጵያ አንድነት ራዕይና ለውጥ በእጅጉ ተነቃግታለች። የዩናይትድ ስቴትስ ባላት ሁሉ ይህንን ለውጥ ለመደገፍ እንደምትፈልግም ገልጸዋል። አምባሳደር ማይክል ሬነር መጪው ጊዜ በአዳራሹ የተሰበሰቡት ወጣቶችና በመላ ሀገሪቱ የሚገኙ መሰሎቻቸው መሆኑንም ገልጸዋል። በጎም ሆነ ክፉ የኢትዮጵያ ታሪክ ተሰርቷል። ኢትዮጵያ የወደፊት ዕድል ግን ገና ነው። ይህንን የወደፊት ታሪክ መስራት ደግሞ የእናንተ ፋንታ ነው። በእኛ በኩል ዩናይትድ ስቴትስ ቁርጠኛ አጋራች ሆና ትቀጥላለች። ግባችሁን ለመምታት የሚያስችል አቅም ለመገንባት እናግዝ ዘንድ ዕውቀት እንድንገበይ አብራችሁን ስሩ። የአገራችሁንና የእናንተን መጻየ ዕድል እንዲሳካ እንደምናደርግም ጭምር ለማገዝ የምንችለውን ሁሉ እናደርጋለን። ምክንያቱም ፍላጎታችን የተመሠረተው በጠንካራ ደስተኛና የተሳካላቸው ኢትዮጵያውያንና ኢትዮጵያ ላይ በመሆኑ እናም መጻኤው ዕድላችሁ ከእጃችሁ መሆኑን አስታውሱ። አመሰግናለሁ። በመጨረሻም በአዳራሹ ከተገኙ የዩኒቨርሲቲው ማህበረሰብ አባላት በተለይም ከተማሪዎች የተለያዩ ጥያቄዎች ለአምባሳደር ራይነር ቀርቦላቸው መልስ ሰጥተዋል። መለስካቸው አምሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። አደንዛዥ ዕፅን ጨምሮ የተለያዩ ሱስ ውስጥ የገቡ ወጣቶች ትኩረት ከተሰጣቸውና ተገቢው ክትትል ከተደረገላቸው ማገገም እንደሚችሉ የቀደመ ተመክሮ ያላቸው አንድ የሕክምና ባለሙያ ገለጹ። በነርስነት ሙያ ለሰላሳ ስድስት ዓመታት ማገልገላቸውን የተናገሩት ሲስተር ይርገዱ ሀብቱ ለአስር ዓመት ያህል በሱስ ተጠምዶ የነበረ ልጃቸውን ህይወት መታደግ እንደቻሉ ተናግረዋል። የሰባት አመቱ ልጃቸው እስራኤል ሰለሞን ከሱሶቹ ወጥቶ የዩኒቨርስቲ ትምህርቱን ከጀመረ አራት አመት እንደሆነም ገልጸዋል። ልክ እንደኔ መሆን ይቻላል በማለት ሌሎች ወጣቶችን እያስተማርኩ ነው ብሎናል። ጽዮን ግርማ እናትና ልጅን በአንድ የስልክ መስመር አነጋግራ ተከታዩን ዘገባ አጠናክራለች። ሲስተር ይርገዱ ሀብቱ በነርስነት ሙያ ለረጅም ዓመት አገልግለዋል። ከጡት ካንሰር ህመም የዳኑም ናቸው። ከዚህ ህመም እኩል ለእኩል የሚያሰቃይ ሌላ ህመም እንደነበራቸው ይናገራሉ። የልጃቸው ወጣት እስራኤል ሰለሞን ሱስ ውስጥ መግባት። የራሴ ልጅ ለአስራ አመት ሱሰኛ ሆነብኝ። በመጨረሻ ከአዲስ ዩኒቨርሲቲ ተስፋ ቆርጦ ራሴን ናጠፋለሁ ብሎ ወጣ። በዛ ያው ከባድ ነው እንዲህ ንግግር የሚያልቅ አይደለም። ያሳለፍኩት የአስር አመት አምስት አመት ነው ማቀው፣ በጣም ከባድ ነበረ። አንድ እናት ልጅዋ ሲገባባት ምን ያህል መከራና ስቃይ እንደሆነ ቤተሰብሽ በሙሉ ነው የሚታመመው። ሲስተር ይርገዱ አሁን ልጃቸው ከሱስ ነጻ ከሆነ አራት አመት እንደሆነው ይናገራሉ። ልጃቸውን እስራኤል ሰለሞንና እርሳቸውን በስልክ መስመር ላይ ጋብዤ አነጋገርኳቸው። ሲስተር ይርገዱ ሀብቱና እስራኤል ሰለሞን እንግዲህ፣ ፈቃደኛ ሆናችሁ ያላችሁን ልምድ ልታካፍሉን ስለተገኛችሁ፣ በአንድ መስመር ላይ ስለሆናችሁ አመሰግናለሁ። እስቲ ሲስተር ይርገዱ መጀመሪያ ወደ እስራኤል ከመምጣታችን በፊት በጣም አስቸጋሪ ጊዜ አሳለፍኩ የሚሉት የትኛውን ነው? አራተኛ ልጅ ነው። በጣም መጨረሻ ልጅ ደግሞ ይታዘነለት ነው፣ ይታሰብለት ነው። በዚያ ሁኔታ ውስጥ እያለ ነው እንግዲህ እሱ ስድስተኛ ክፍል ተማሪ ሆኖ ሲነግረን አሁን ካለፈ በኋላ ሂድ ጫት ደስተህና ሲጋራ ደስተህና ሲባል በዛ ለመምድር ራሱ ገባበት እና ኤሌሜንተሪ ላይ ነው ሱስን የጀመረው። ከዚ እንግዲህ አምስቱን አመት አላውቀውም ነበረ። በመሀል ላይ ትግራይ ዘመቻ ሄጄ ነበረ። እዛ ስንመለስ ወደ ሀይ ስኩል ሲገባ እሱ ዲፕ ሰብስታንስ ውስጥ በጣም ገብቶበታል። ከዚያ የባህሪ ለውጡ ሲመጣ የተለያየ ራሳቸውን ይቀይራሉ። ምን ይላሉ እነዚያ ነገሮች፣ ይህ አስደነገጡ። ያው መከታተል ሲጀምር ከትምህርት ቤት መውጣት፣ መቅረት፣ በትክክል አለመማር። ጎበዝ ልጅ ነበረ። አስተማሪዎቹ ይጠሩኛል፣ እስራኤል እኮ ጥሩ ፖቴንሻል ያለው ልጅ ነው፣ ግን ባህሪ ተቀይሯል ይሆኗል። ያው ማልቀስ ትጀምሪያለሽ። እናቶች መጀመሪያ አምባ ነው የሚቀድመን። በጣም ብዙ አነባ ነበረ ያው በመካከል ላይ ሃይስኩሉን እስኪጨርስ ድረስ ቀላል አደለብኛል። አንዱ ቀን ላይ መረሻ ላይ ዩኒቨርሲቲ ሲገባ ነው እንግዲህ ተስፋ ቆርጦሱን ተሰምቶት ቤተሰቤን በድያለው ምን እያለው ከዚህ በኋላ የጻፋቸው ወረቀቶች አሉ። ራሴን አጠፋለው። ወንድሞቹ ደግሞ ለእናት የዘኑላት የኔ ሀዘን ይበቃታል ምናምን ብሎ ጽፎ ከዩኒቨርሲቲ ጠፍቷል። ሲልም እኔ በጣም ከቁጥጥር ውጭ ነበር። አሁን ለመናገርም እንደገና ሳስታውሰው ራሱ ላይ ይመጣል እና ያ ላይፍ ከባድ ነበረ። ልጅ ራሴን አጠፋለሁ ብሎ ከንዘር ጠፍቷል ሲባል ምንም የወለደ ሰው ይሄ ነገር ምን ያህል ከባድ እንደሆነ በዛ ውስጥ እያለሁ እንግዲህ ለአስራ አምስት ቀን የት እንዳለ አላውቅም ነበር ብፈልግ አስፈልግ ምንም እዚህ ነው ቢለኝ ሰሆሉ በመጨረሻ አንድ ቀን ልጩ ላልቅስና በቃ ሞቶም እንደሆነ የሚገረኝ ምናምን ብዬ ከባለቤቴን ጋራ ብዙ እንትናል እንደዚህ ሆነሽ የታገኘዋለሽ ታገኘዋለች ምናምን አለት መጨረሻ ላይ ግን ጸሎት ናርጎ ደጋሚር እንጂ አይን ባንክ ይፈለጋል እናገኘዋን ትደፋለ ይህም ከባድ ነበረ። አንዱ ልጄ እንደ እናት እሷም ልክ ነች፣ አንተም ልክ ነህ ብሎ ባለቤቴ ምትናለው። ጨረሻ ላይ በቃ ለሊት አልተኛ፣ ምግብ አይዋጥልኝ፣ በዚህ ላይ ታማሚ በጣም ከባድ ነበረ። እንዲህ ለመግለጽ ይከብዳል። ጨረሻ ላይ ግን ጓደኞቹ ምን ብለው ደውለው እስራኤል ወደ ቤተሰብ መውጣት ይፈልጋል፣ ይቅርታ መጠየቅ ከሱስም መውጣት ይፈልጋል ግን እናቴን በድያለሁ ብሎ የሚሰማው ነገር አለ ሲሉኛ፣ ምንም አልበደለኝም ብሎ ያልኩት ምንም ነገር አላደረገኝም ብቻ ሱ ወይነት አግኘዋል እኮ አንድ ሆቴል ላይ ቁጭ አርገው ጠሩት። ሻ ላይ በቃ ሳገኘው እስራኤል በድያለሁ ወይ ምናምን ስለው እሱም ያለቅስ ነበረ። ማካፌ ከሆነ የምትሰሪበት ሆስፒታል አስተኝ፣ ከሱስ መውጣት ፈልጋለሁ አለኝ። እሺ አልኩት። ጸጉሩን ተላጨው ምናለ ያው ሱስ ከሱስ ለመውጣት እሰኛው ፈቃደኛ መሆን አለበት። ሐኪም ህጂ ሰክሬቴሪስ ሐኪም አለ። ገና ሳናገረው ማልቀፍ ነው ስለ ልጄ ሰኛ ነው ብሎ መናገር በጣም አስዴት ከባድ እንደሆነ ብዙ ሰው ያውቃል። አይናገሩ ብዙ ሰዎች። እኔ ግን የእሱን መትረፍ ነበር ና ፈልገው እነቃ ያለቅፍ ሳናገረው እነዚህ ልጄ ስጥ ገብቶ ግን አሁን መውጣት ይፈልጋል ስለ አምጫ ጫሌ እግዚአብሔር ረዳው ወሰነ። እሱ እንደውም እንትን ያልገለጽኩት ነገር ከዛ ግርጽ ጋር ጳውሎስ ሆስፒታል አምስት አልጋለ አምስቶ ነው ተኝተው እዛ ውስጥ ጥሩ ብዙ ነገር እያሻሻለ እያሻሻለ መጣ። እስራኤል እንዴት ልትወስን እና ወደ እናት ተመልሰ ከሱስ ውስጥ ለመውጣት ውሳኔ ላይ ልትደርስ ቻልክ? በሱስ ውስጥ ያሳለፍኩት አስር አመት አካባቢ ከኤለመንተሪ ተማሪ ያለው ከስደተኛው ክፍል ጀምሮ ዩኒቨርሲቲ ጆይን አድርጌ ሁለት አመት እስከተማርኩበት ጊዜ ድረስ ማለት ነው። በእነዚያ ጊዜያቶች ውስጥ ለረዥም ጊዜ ሱሰኛ ሙኔ አላምንም ፈጽሞ ማለት ነው። ቤተሰብን በተለያየ አጋጣሚ ከቤተሰብ ጋር ስንጋጭ ያው ብዙ ያገናኙ ነገሮች ስላሉ ከቤተሰብ ጋር ስንጋጭ ሱሰኛ እንደሆንኩ ሲነግሩኝ የማልቀበልበት ሁኔታ ነበር ያለው። በሌሎች አካባቢዎችም ቢሆን ሱሰኝነትን ወጣ ሱሰኛ ነኝ ብዬ ፈጽሞ ለራሴ አላምንም ነበር። በፈለግኩ ጊዜ አቆማለሁ፣ ነገ አለው፣ ችግር የለውም፣ ስፈልግ እንደዚህ አድርጋለሁ የሚለው ማንነት ነበር ውስጥ ያለው እንጂ ሱሰኛ ነኝ ብዬ አላምንም ነበር። ግን ወደ እንደዚህ አይነት ሁኔታ መምጣት የጀመርኩት በዛ ህይወት ውስጥ እያሳለፍኩኝ በሄድኩበት ጊዜ በጣም ብዙ ነገሮችን በህይወቴ አጥቻለሁ ማለት ሱስ በህይወቴ ውስጥ ያስከተላቸው ብዙ ጥፋቶች አሉ ከትምህርቴ መጀመር ትችላለህ ትምህርቴን ፋንክሽን አገኝ መማር ስላልቻልኩኝ ትምህርቴን ያቋረጥኩበት ሁኔታ አለ ከቤተሰብ ጋር ተጋጭቻለሁ ከቤተሰብ ናጠቻለሁ በዛ ሰዓት ማለት ትችላለህ ጤንነቴ ላይ የተለያየ ችግር ደርሶብኛል ከሰዎች ጋር ሶሻል ላይፍ በአጠቃላይ የተቆራረጠ ነው። ምንም አይነት ሶሻል ላይፍ የለኝም። ከሰዎች ጋር እንደገና ያንን ነገር ለማሟላት በሚሄዳቸው መንገዶች ጋር በጣም ከብዙ ሰዎች ጋር ተጋጭቻለሁ ብዙ ሰዎች የሚያስቀየምኩበት ሁኔታ አለ እና በነዚህ በነዚህ ነገሮች ወቴ በጣም እስክልክል ብሏል እና ካሳደረብኝ ጠባሳ የተነሳ ወደ መጨረሻ አካባቢ እነዚህ ነገሮች ሳስባቸው በቃ የዛን ሱሰኛል የሚለውን ነገር ተቀበልኩኝ። ከነዚህ ነገሮች የተነሳ ነው ከዚህ በኋላ በተጨማሪ እርምጃ ወደፊት መራመድ አልችልም እዚህ ጋ አለብኝ ማቆም አለብኝ መለወጥ አለብኝ ብዬ ማሰብ የጀመርኩት ያሳለፍኩትን ነገር ሳስበው የደረሰብኝን ጠርስ ጠዋ ሳሳስበው ነው ማቆም አለብኝ ወደሚለው ውሳኔ ደረሱ። እናትህ ቀደም ብለው ተናግረዋል፣ ጫት ግዛ እንደዚህ ከሚል ከልጅነትህ ነው የጀመርከውና ና በጣም ሱስ ውስጥ የከተተህና መጥፎ የነበረው ከጫት ሌላ የምትወስዳቸው ነገሮች ነበሩ ጫት አይደለም። ያው ሁሉንም ነገር እጠቀም ነበር ጫት እቅማለሁ፣ መጠጥ ጠጣ ነበረ፣ ጋራ ማጨሳለሁ፣ እንደገና ካናቢስም ማጨሳለሁ። እነዚህ ነገሮች በአጠቃላይ አደርግ ነበር። ያው ሱስ ውስጥ ሲገባ መጀመሪያ ምናልባት በአንዱ ነገር ሊጀመር ይችላል። ሲጋራ በማጨስ ሊሆን ይችላል ወይ ጫት በመቃም ሊሆን ይችላል ወይ መጠጥ በመሞከር ሊሆን ይችላል። በሂደት ግን ተያያዥነት ያላቸው ስለሆኑ ሁሉንም መሞከርና ለሁሉም ደግሞ ጥገኛ መሆኑ የማይቀር ነገር ነው። በብዛት ይሄ ብዙ ወጣቶች ላይ የሚታይ ነገር ነው እና እኔም ስጀምር በሲጋ ሲጋራ እንሞክረው በሚል በሲጋራን በመሞከር ነው ጀምር። ዩኒቨርሲቲ እንደውም ያው ከቤተሰብ እርቀሽ የምትሆኝበት ቦታ ስላለ ነፃነሽ፣ በራስሽ ነው ውሳኔዎች የምትወስኚ። ከዛ የተነሳ ነፃነት ስላለ ያንን ነገር ለማድረግ የሚመችን በሆነ እንትን ያለ እና ይጨምራል። እንዲሁም እዛ ዩኒቨርሲቲ አካባቢ ያለው ለዛ ተጋላጭነቱ በጣም ከፍተኛ ነው። በፊት ከነበረበት ሲስተር ይርገዱ እስራኤል አምኖ መጥቶ አስተካክላለሁ ከሱስ ውስጥ ወጣለሁ ብሎ ሆስፒታል እንዲተኛ ሲያደርጉት አምነውት ነበር። እውነቱን ነው ብለው ተቀብለውት ነበር። ብዙ ሰው እንደሚያውቀው እናት ልጇን ታምናለች ሁልጊዜ። የተናገሩት ነገር ተግባራዊ ባይሆንም እኔ ሁልጊዜ ዛሬ ተዋለሁ ነገ ያረጋለሁ ግደለሽ ብዙ አይቀጥሉም ሲለኝ ሆነ እሱን እንዳመንኩት ነው እና እንደዛም ሲለኝ ያው እዛም ላይ ስለምሰራ ነው ሱስ ላይ የምሰራ ስለነበረ ብዙዎቹ ወስነው ራሳቸው ከመጡ ከሱስ መውጣት ወይም ሱስ በሽታ ነው በቃ ልታከም ብሎ ሲወስን ሰው መውጣት ይችላልና አመኛው ነበር። ያው ስራዬም ጋር ተያያዥነት ስላለው ከራሳቸው ከመጣ ሊድ ነው እና ከሱስ የወጡት ይችሉ ምንድን ነው የረዳ? ከሕክምናው ሌላ እንግዲህ መጀመሪያ አመንክ መቀየር አለብኛል ከዛ ወደ ሕክምና ሄድ ከዛ በኋላ ምን ረዳ? ከሱስ እንደወጣ የረዱ ነገሮች በጣም ብዙ ናቸው። የመጀመሪያው ነገር ያው በሕክምናው ራሱ የሚመከር ነገር አለ። ሁሉም ሰው መንፈሳዊ ህይወት በተመለከተ ሁሉም ሰው የራሱ የሆነ ሃይማኖት አለው። በመንፈሳዊ ሕይወት መደገፍ ነዛው ነገር ራስን አሳልፎ መስጠት በህክምና የሚመከር ነው። አንዱ ከሱስ ለመውጣት ትዊት ነገር ነው እና እኔ የመጀመሪያው ትልቁ ነገር ራሴን አሳልፍ ለማምኖት ያብን ሰጥቼ እግዚአብሔር እንዲረዳኝ ነገሮች በሱ ላይ ጥዬ ያሳለፍኳቸው ጊዜያቶች በጣም ረድቶ ያለ እና ሆስፒታል ውስጥ ህኝተንም የተለያዩ የሚሰጡን የምክር አገልግሎቶች፣ የጋራ የውይይት ጊዜ፣ የምናነባቸው መጽሐፎች፣ እነዛ እነዛ በጣም ረድተውኛል ብዬ አስባለሁ። የመዝናኛ ቦታዎችን ከመንወጥ አንጻር ከነዚያ ጋር ተያይዘው ተመልሶ ወደዛ ነገር ላለመግባት የሚደረገው ጥረት ሆስፒታል ውስጥ ያለው ሳይሆን ከሆስፒታል ውጭ የሚኖረው ነበር ከባድ የሚሆነው። እሱን እንደተመለከተ ያው የበፊት ኤንቫይሮንመንት ጋር ላለመሄድ፣ ከበፊት ጓደኞች ጋር ብዙ ላለማሳለፍ፣ ራስን ላለማጋለጥ ሲባል ማለት ነው ውሎውን መቀየር እንደዚህ አይነት ነገሮችን ብዙ ሰራውባቸው ስለሆኑ እዚአገር ዘፈኝ ስኬታ ማሙ ይችላል። አሁን እንደገና ዩኒቨርሲቲ መመለስህን ነግረውናል እናትህና ክኖ፣ ምንድነው ምትማረው? ተመለስክ ወደ ዩኒቨርሲቲ ወይስ ሌላ ቦታ ሄድክ? እየተማርከ ያለሁት ያው ኮሌጅ ውስጥ ነው። የቴዎሎጂ ትምህርት ቤት ውስጥ መሰረተ ክርስቶስ ኮሌጅ የሚባል ደብረ ዘይት አካባቢ ዘንድሮ የአራተኛ አመት ተማሪ ነው የዲግሪ ማለት ነው። ዘንድሮ መረቃለን። እግዚአብሔር ረድቶኝ የዲስቲንክሽን ተማሪ ነው ነኝ። የከፍተኛ ማረግ ወድጀው ነው መማረው። በጣም ወድጀው ነው መማረው ራሴን ሰጥቼ ነው። ብዙ ታይም ለትምህርት ይሰጣሉ። ማጥናት በጣም ኖድስ ደስ ይለኝ ከሰዎች ጋር ያለኝ ሶሻል ላይፍ በጣም ተስተካክሏል። ከቤተሰብ ጋር በጣም ደስ የሚል ግንኙነት ነው ያለኝ። ትዳር መስረቻ አለሁ በዚህ አራት ዓመት ውስጥ። በቀጣይ ደግሞ ልጅ ለመውለድ ያው እግዚአብሔር በእግዚአብሔር ፍቃድ ወደዛ መሄድ ሁኑና ከሆስፒታል ወጥቼ ህይወቴ ከተቀየረበት ጊዜ ጀምሮ እየኖርኩ ያለውት ህይወትና በፊት በሱሱ ውስጥ በነበርኩበት ጊዜ የነበረኝ ህይወት ፈጽሞ የማይገናኝ በምንም ነገር የማይቀራረብ ነውና በፊት ሱሱ ውስጥ እያለው ከሱሱ ውጭ ሌላ የተሻለ ህይወት ያለ አይመስለኝ ነበር። ሰው እንዴት ሲጋራ ማጨስ አቁሞ መጠጣት አቁሞ መቃም አቁሞ በምን ይዝናናል? ላይፉ እንዴት ይመራል? ብ በጣም ስብ ነበር ማቆምን እንኳን ሳስብ ከወጣው በኋላ አሁን ባለውበት በመጣዎች በዚህ በአራት አመቱ መንገድ በጣም የተሻለ ህይወት እንዳለ በጣም ብራይት የሆነ ፊውቸር እንዳለ ረስ ደስታ እንዳለ በጣም ያየበትና እግዚአብሔርን በጣም ማመሰግንበት ሁኔታ ነው። ሲስተር ይርገዱ እንግዲህ ልጆት እንደዚህ ሲቀየር ከዛ ቅድም በለቅሶና በሀዘን ሲገልጹት ከነበረው ስሜት አሁን እስራኤል እንደነገረን ህይወቱ ተቀይሮ እዛ ለአስር አመት ከቆየበት የሱስ ህይወት ውስጥ ወጥቶ አሁን ወደ ሌላ ህይወት፣ ወደ ሌላ ተስፋ፣ ወደ ሌላ አዲስ ነገር እየተቀየረ ነው እና ምንድን ነው ስሜቱ ለእርሱ አሁን? ለእኔ ያው መግለጽ ያቅተኛል። ለምንድን ነው ከካንሰር ያቆምከኝህን ልታሳየኝ ነው ወይ? ያኔ መሞት ነበረብኝ ያልኩ ሰውኔ በቃ መሞት ነበረብኝ እኔ ቆሜ የምን ጊዜ አይነት ወት ማየት አልፈልግም በዚህ ነው ወይ ምረት ያረክልኝ አሁን እሱና አስታወሰኛ መግለጽ ይከብደኛል ሁሉ ገና አልፎ ዛሬ ደግሞ የምን ሲያሳይም በቃ አሁን ነው ለእኔ እረፍት ማለት እንደውም በቃ በሰላም አረፍ ማለት ያው እስራኤል መጀመሪያ በሱስ ውስጥ እያለ የእናትህን ሁኔታ የእናትህን ለቅሶ እንዴት ነበረ የምታየው? ይሰማህ ነበረ ወይስ እንደው ከምንም አትቆጥረውም ነበር? ከምንም አልቆጥረውም ማለት ይከብደኛል፣ ግን ያው በሱስ ውስጥ ሰው ሲሆን ራሱን የሚደብቅበት ቦታ ነው። ማለት ትክክለኛውን የውስጣችንን ስሜት የምንረዳበት ሁኔታ አደለም። ሰኝነት ትክክለኛውን የተፈጥሮ ስሜታችንን የምንረዳበት ቦታ ስላልሆነ ሰዎች ስለኛ ካላቸው ዋጋ የተነሳ ሲያለቅሱ ወንኬድ ሲያደርጉልን የተለያየ አይነት ነገር ሲያደርጉ ለእነሱ ዋጋ ላንሰጥ እንችላለን። ምክንያቱም ትክክለኛው ማንነታችን የምናዳምጥበት ቦታ እራሳችን የምንደጠቅበት ቦታ አሁን እናትና ልጅ አዲስ ሕይወት የተሰኘ የሱስ ማገገሚያ ከጳውሎስ ሆስፒታል ጋር በመተባበር ከከፈቱ አንድ አመት እንደተቆጠረ ነግረውኛል። አለማቸው ደግሞ በዚህ ውስጥ የሚገኙ ወጣቶችን መርዳት ነው። የእስራኤል ቀጣይ ዓላማም ብዙ ወጣቶችን ማዳን ለሌሎች ትምህርት መሆን ነው። ሲስተር ይርገዱ ሀብቱና ልጃቸው እስራኤል ሰለሞንን የሕይወት ተሞክራቸውን ስላካፈሉን በአድማጮች ስም አመሰግናለሁ። እሺ፣ እኛም በጣም እናመሰግናለን ብለን ወደ ተከታዩ ዘገባችን እናልፋለን። ከአፍሪካ ህብረት ጋር የሚሰራው ኦል አፍሪካ ሚውዚክ አዋርድስ በምህፃረ ቃል አፍሪማ ዓመታዊ ሽልማት ዝግጅት ቅዳሜ ህዳር 15 2011 ዓ ም በጋና አክራ በግዙፍ ብሔራዊ አዳራሽ ለአምስተኛ ጊዜ ተካሂዷል። የአፍሪካ ህብረት ተወካዮች፣ የአፍሪካ ቱሪዝም ሚኒስትር፣ ዲፕሎማቶች፣ በርካታ የጥበብ ሰዎች ና ዓለም አቀፍ ሚዲያዎችን ጨምሮ አምስት ሺህ ተጋባዦች በምሽቱ ታድመው ነበር። በዚህ በአፍሪካውያኑ የጥበብ ሰዎች የሽልማት ምሽት ኢትዮጵያዊቷ ድምፃዊት ቤቲጂ ወይም ብሩክታዊት ጌታሁን ተስፋ የተጣለባት ምርጥ ድምፃዊት ከአፍሪካ የአመቱ ምርጥ አልበምና ከምስራቅ አፍሪካ ምርጥ ሴት የጥበብ ሰው በሚሉ ሶስት ዘርፎች አሸናፊ ሆናለች። መስታወት አረጋው ቤቲጂን አነጋግራ ተከታዩን ዘግባለች። ቲጂ ወይም ብሩክታዊት ጌታሁን በምሽቱ ለሽልማት በወጣችበት ጊዜ እየተናገረችውን ነው። በጥቂቱ ያሰማናችው። በዚህ በያዝነው አመት ለአድማጭ ባደረሰችው ወገግታ በተሰኘው አልበሟ ውስጥ በተካተቱት ስራዎቿ ነው በቲጂ በዘንድሮ የአፌርማ በሶስት ዘርፍ ተሸላሚ ለመሆን የበቃችው። እረማን ነው የተሰኘው ሙዚቃ ተስፋ የተጣለባት ድምጻዊት፣ መንገደኛ በተሰኘው ደግሞ የምስራቅ አፍሪካ ምርጥ የሴት ድምፃዊትና እና ወገግታ በሚል ስያሜ ያሳተመችው ሙሉ አልበሟ ከመላው አፍሪካ የአመቱ ምርጥ አልበም በሚል አሸናፊ አድርጓታል። ሽልማቱ ከተካሄደበት አክራ እንደተመለሰች ቤቲን እንኳን ደሳለሽ ብለናታል። እንኳን አብሮ ደሳለን። ውድድሩ ምን ያህል ጊዜ ፈጀ? ውድድሩ ያው በአንድ አመት ውስጥ የተሰራ ነገር ነው የሚያወዳድሩት። በዚህ አልበም የወጣው ራሱ ጁን ሀያ አንድ አካባቢ ነበረ። ዋናው ውድድር ሶስት ወር ነው የፈጀው፣ ግን ከዛ በፊት ቀደም ብሎ አልበሙ እንደወጣ ማስገባት ነበረብን፣ ወደ አፍሪማ መላክ ነበረብን። ከዛ በኋላ ሰምተውት ነው እነሱ መርጠው ኖሚኔት ካደረጉት በኋላ ነው። በየአመቱ ሲያወዳድሩ የራሳቸው የሆነ መስፈርት አላቸው። የቅጅም ይሁን የሙዚቃ አካሄድሽ፣ የአዘፋፈን ስልትሽ፣ ግጥሙን እነሱ የሚያዩበትን መንገድ አስበሽ ነው ያስገባሽው እነሱ የሚወዱት ይሄ የሚወዳሉ ይሄ የሚተዋሉ ምናም በሚል አስደን ሳይሆን እኛ ልክ ሙሏል በዘኝ ላክ ነው እና እሱ ነው እንዲሰሙ ያደረግ ነው የተለያዩ ጃዶች ብድር አብረው ሆነው ነው። ከዛ በኋላ ተስማምተውበት ኖሚኔሽን የሚያወጡት እና እነሱ ናቸው እንጂ የመረጡት እኔ ይሄ የሚላክ ጥሩ ይሆናል ምናምን የሚል አስቤ አይደለም። ሙሉን አልበ የሚላኩት አሁን ለምሳሌ ሲንግልም ብቻ የሰራ ሰው ሲንግልም ብቻ መላክ ይችላል። ከአልበሙም ደግሞ መርጦ አንድ ዘፈን መላክ ይችላል። ሚዚክ ቪዲዮም ያወዳድራሉ። እኔ አሁን ሚዚክ ቪዲዮዎች አልሰራውም ነበረ ሙሉ አልበሙን ብቻ ነው ይላኩላቸው። ግን ደግሞ ሲንግልም ሰርተሽ በቪዲዮ ሰርተሽ ቪዲዮን ብቻ መላከፍ ትችያለሽ ማለት በቃ በየአመቱ ስለሚደረግ አሁን በሁለት ሺ አስራ ስምንት የተሰራን ነገር ነው የምትልክላቸው። ሁለት ሺ አስራ ሰባት ላይ ምናምን የተሰራን ሳይሆን ሁለት ሺ አስራ ስምንት ላይ ብቻ የተሰራን ነገር ትመርጂ እና ትልክ ይላቸዋለች። ከዛ እነሱ ሰምተው አይተው ማለት በቃ ለመወዳደር ብቁ ነው ብሎ ሲገምቱ ነው ምን ያደርጉሻል። ከዛ ሁለት ግማሽ የእነሱን ድምጽ አለበት። አድማጮችም ቮት የሚያደርጉት ነገር እንዳለ ሆኖ ግማሹ ደግሞ ዳኛዎቹም ድምፅ አለበት። ከዛ በኋላ ነው ያው ዋናው ምርጫ ውጤት የሚደርሱ የሁለቱ ግምር ነው። ለመጀመሪያ ጊዜ ለኢትዮጵያውያን ድምፃውያን ከዚህ ቀደለ ተሳተፉ። ይህ ያንቺ በሶስት ዘርፍ ማሸነፍ የመጀመሪያው ይመስለኛል። አሁን ምን ተሰማሽ ልልሽ ነው ማለት ነው። ምን ተሰማሽ? እንግዲህ በሶስት ዘርፍ ስታሸንፍ ያው በጣም ደስታ ነው የምልሽ። መጀመሪያ ላይ ተርቼ ነበረ፣ ቀበሽ ማለት ሳታሸንፊ መምጣት አለና በስድስት ነበር የታጨሁት። በስድስት ዘርፍ ነበር የታጨሁት እና ያው ብዙ አድናቂዎች ወይም በስድስት ዘርፍ ታጭቻለሁ። በስድስት ዘርፍ መታጨቱ ራሱ በጣም ትልቅ ነው እና ትልቅ ነው። አሁን ደግሞ የእናንተ ድምጽ ቢጨመርበት ማሸነፍ የምችላለው ብዬ ፕሮሞሽን ብዙ ሰርተን ነበረ። ከኢሳቅ አልንተተኝን ጋር ብዙ ነገር ሰርተውልኝ ነበረ። ማኔጅ የሚያደርገኝ ዩብ ነው፣ እነሱ ናቸው ማኔጅ የሚያደርጉኝ። እነሱ ብዙ ፕሮሞሽን ሰርተው ነበረ። ከዛ ባሻገር ያው በቃ አላደለም። ሰው ቦቴ ያርግ አያርግ የምታውቂ ነገር አይኖርም እና ያው የውጤቱ ቀን ያሰራል እስከምታወቂው ድረስ አለማሸነፍም ባዶ እጅን መምጣት አለና፣ እንደው አንድ እንኳን አገኘሁ ምናምን ያልከኝ የተመኘኝ ነበር። እስከ ስድስት አንድ ይበዛል ያመጠ ብዙ መጠየቅ አይደለም እያልኩኝ ነበር። ያው እንደምን እንደሆነ ስድስቱን ትፈልጊያለሽ። ከዛ በኋላ ግን ሶስት ሲሆን እውነትም በጣም ስላናሁን ተጨማሪ እውቅናን ከመስጠቱ በተጨማሪ ሙዚቃን ከማስተዋወቁ በተጨማሪ ምን አይነት ሽልማት አለው? ያው ዋንጫ ነው ሽልማቱ እና ደግሞ ሬኮግኒሽኑ ነው። ሬኮግኒሽኑ ከምንም በላይ የበለጠ ነገር ነው። እና እነዚህ ናቸው ሽልማቶች። ከዚህ በኋላ ምንድን ነው የምንጠብቀው? ምን አይነት ሙዚቃ ለመስራት ነው የምትፈልጊው? ምን አይነት የሙዚቃ ስልት ላይ ነው መቆየት የምትፈልጊው? ይሄ መጀመሪያው ነው እንጂ መጨረሻው አይደለም። በአፍሪካ ትልቁ ውድድርም ቢሆን እኔ ደግሞ ያው አፍሪካ ውስጥም ብቻ መጥረት አይደለም የሚፈልገው ግን አፍሪካ ውስጥም ደግሞ ብዙ ገና የኔም ዘፈን ይሄ አንድ እንዴት ነው ራሴን እንደ ማስተዋወቂያም የሚሆን መድረክ ነው ያገኘሁት እና ከዚህ በኋላ አሁን እንግዲህ የመጀመሪያውን እርምጃ ተራምጃለሁ። ከዚህ ወደፊት መቀጠል ነው፣ ወደኋላ መመለስ የለም። የተለያዩ አዳዲስ ስራዎችን ሰራለው። የኢንተርናሽናልም ዘፈኖች ማስባቸው አሉ። እነሱንም በመስራት እገፋበታለሁ። የኢትዮጵያ ባህሎች የሆኑትን ነገሮች አልተውም። እነሱም አሁንም እንደምሰራው አድርጌ ሰራቸዋለሁ። ምክንያቱም እኔ የተለየ ነገር አዲስ ነገር ይዤ መቅረብ የምችለው እንደዚህ ዓለም አቀፍ መድረስ ላይ ስወጣ እነዚህም የራሴን ባህላዊ ነገሮችን እየጨመርኩ እየቀላቀልኩ አዲስ ነገር ስሰራ ነው ትልቅ ቦታ መድረስ የምችለው ብዬ ስለማስብ ያው ሙዚቃ አይነት ውስን የሆነ ነገር አልሰራም። በተቻለኛ ቀን የተለያዩ ነገሮችን ግን ደግሞ እንዴት ነው የባከነ አይነት ሳይሆን እኔ ምን ይመስል ግን ደግሞ የተለያዩ ዘርፎች ሊገኙበት የሚችሉ አይነት ቦታ ላይ የመስራት ሀሳብ ያለኝ ደረጃይንም ደግሞ እንግዲህ እኔ አልማለሁ፣ እዛ ደግሞ እግዚአብሔር ያሳካል አይደለም እየጣርኩኝ ከሄድኩኝ። ስለዚህ እኔ ሀሳብ ደግሞ በቃ ትልልቅ መድረኮችም ደግሞ ከዚህም በላይ የፈለቁትን መድረኮች እየተሳተፍኩኝ እያሸነፍኩም እየተወዳደርኩም ለመቀጠል ነው ሀሳቤ። አሁን አሸነፍኩ ብሎ መቀመጫ ሳይሆን አሸነፍኩ ብሎ ደግሞ ገና ብዙ ስለሚጠበቅብኝ አንድ ግድ ብለሽዋል ስለሚጠበቅብኝ መሮጥ አለብኝ፣ ብዙ መጣር አለብኝ፣ ገና ብዙ መልሳት አለብኝ። ስለዚህ አሁን አንድ ሲንግል እንጠብቃለን ማለት ነው በቅርብ ቀን። ከኬንያዊ ጋር ነው ያልሽኝ በጋራ የምትሰሩት? አዎ፣ አዎ የአልበሜም ክሊፖች ይወጣሉ። እንግዲህ ደግሞ ያው እንጠብቃለን። እንግዲህ መልካም የስራ ዘመን ይሁንልሽ። እሺ፣ እሺ በጣም አመሰግናለሁ። የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሃሬክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን ስናስተናግዳችሁ ያመሸነው ጽዮን ግርማና እኔ መስታወት አራጋው ነበር። ዝግጅታችንን ሲያቀናብረልን የቆየው ደግሞ ሞክቢል ያቤሮ ነበረ። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ Kun Radio Sagalé America.